economia u ጋናና ኮትዲቫ እነዚህ ሁለቱ ጥንታዊ የምዕራብ አፍሪካ አገሮች ሁለት ሦስተኛውን የዓለም የካካው ምርት ጥረውና ግረው ለቅመውና አጥበው ዓለም ገበያ ላይ የሚያቀርቡ ድሃ አገሮች እነሱ ናቸው። በአንዴ ሀብታም መሆን እነሱም በቻሉ ነበር። ነገር ግን እዚህ የሚወጡት በርካታ ጥናቶች እንደሚመሰክሩት ለዚህ ሁሉ ድካማቸው ሁለቱ አገሮች የሚያገኙት ገንዘብ እጅግ በጣም ትንሽ ነው። አሁን ተመካክረውና ሁለቱ መንግስታት ተስማምተው ለምርታቸው የዋጋ ተመን ሸባ አድርገው ከዛ እንደተሰማው ብቅ ብለዋል። ለአንድ ቶን ማለት ለአስር ኩንታል ጥሬ ካካዋ 2600 የአሜሪካን ዶላር ገበያ ላይ ለመጠየቅ እነሱ ተስማምተዋል። ስምምነቱንም የዓለም አቀፍ ነጋዴዎች ማኅበር ተወካዮች ሳያንገራግሩ በግርድፉ ውሳኔውን እነሱ ተቀብለውታል። በዝርዝር ነጥቦቹ ላይ ግን ሚስተር ጆ ቦን አይዶ የጋና ካካው አምራቾች የቦርድ አባል ጣቢያችን ለዲደብሊው እሳቸው እንዳሉት በዝርዝር ነጥቦቹ ላይ አንዳንድ ነገሮች በግልጽ ቋንቋ ተብራርቶም እንዲቀመጥላቸው እነሱ ጠይቀዋል። የካካው አምራች ገበሬዎችና የምርቱ ተቀባይና አከፋፋይ ነጋዴዎችም የሁለቱ መንግሥታት ተወካዮች በጋራ ተነጋግረውና ተመካክረው አንድ ውጤት ላይ መድረሳቸው ከዚህ ሁሉ ዓመት በኋላ የቦርዱ ተወካይ እርምጃውን ታሪካዊ ነው ብለው እሳቸው አድንቀዋል። እንደሚታወቀው እስከ ዛሬ ድረስ የካካውን ዋጋ እንደ ጥሬ ቡና ምን ያህል በዓለም ገበያ ላይ እንደሚያወጣ የሚወስኑትና ዋጋውንም ተመን የሚያስቀምጡት መቀመጫቸው ለንደንና ኒውዮርክ ከተማ የሆኑ ትላልቅ ቱጃሮች ናቸው። ይህም በተለያዩ ምክንያቶች ዋጋው አንዴ ከፍ ይላል፣ ሌላ ጊዜም ወደ ታች አሽቆልቁሎ እንዲወርድ ይደረጋል። እስካሁን ድረስ ከብዙ ዓመታት ጊዜ ጀምሮ የካካውን ዋጋ ምን ያህል እንደሆነ የሚወስኑትን በለንደንና በኒውዮርክ ከተማ መቀመጫቸውን ያደረጉ ስቶክ ኤክስቼንጅ በሚባል ስም የሚታወቁ የገበያ ሂሳብ መጠን ወሳኝ ቱጃሮች እነሱ ብቻ ናቸው። የአምራቹ ገበሬ ቤተሰቦች በስንት ድካምና ምከራ እነሱ ተጨንቀውና ተንከባክበው ሰብስበውና ለቅመው ገበያ ላይ ያቀረቡትን ሰዎች እነሱን ዞር ብሎ ከግምቱ ውስጥ የሚያስገባም አንድማ ካል ሚስተር ፍሪድል ሁትስ አዳምስ የጀርመኑ ተመራማሪ፣ እሳቸውን ለጣቢያችን ሲጠየቁ እንዳሉት ለነዚያ ገበሬዎች ሁኔታ ዞር ብሎ ስለ እነሱ መብት የሚጨነቅና የሚከራከር አካል የለም። ካካውን ለቅመውና አጥበው ሸጠው ከዚያ የሚያገኙት ገንዘብ በቀን ሦስት ጊዜ እነሱ እንዲበሉ ያገንዘብ ይብቃቸው ወይም አብቃቸው ወይም ደግሞ ልጆቻቸውን ከዛ ከገበያው ሽያጭ ከሚያገኙት ገንዘብ ትምህርት ቤት ለመላኩ እንኳን ይብቃቸው ወይም አብቃቸው። ቱጃሮቹ ዋጋውን ሲወስኑ ይህን የመሰለ ወሳኝ ነገር እንኳን እነሱ ከግምታቸው ውስጥ አስገቡም። አብዛኛዎቹ ገበሬዎች የዓለም ባንክ ዝቅ አድርጎ ካስቀመጠው የገቢ ገደብ በቀን ቢያንስ ሁለት የአሜሪካን ዶላር ከሚያገኙ ድሃ ቤተሰቦች ከነሱ በታች የካካው አምራች ገበሬዎች በወር የሚያገኙ ሰዎች ናቸው። ይህም እውነት ለመሆኑ ስዊስ አገር የሚገኘው ትልቁ የቾኮላታ ኩባንያ ፋብሪካ በቅርቡ ባወጣው ጽሑፉም ላይ ይመሰክራል። ታዲያ ለምንድን ነው ከእጅ ወደ አፍ ለማይበቃቸው ትንሽ ገንዘብ የጋና ገበሬዎች የሆኑ የኮርዱቫ ቤተሰቦች ለዛች ለማትጠቅም ብር ጠዋት ማታ የሚደክሙት? ብሎ አንድ ሰው ይህን የሚያዳምጥ ራሱን ሊጠይቅ ይችላል። መልሱ ግን እንደዚሁ በቀላሉ የሚመለስ አይደለም። በዚህ ጉዳይ ላይ ጠለቅ ያለ እውቀት ያላቸው የጀርመኑ ተመራማሪ ሚስተር ሁትስ አዳምስ፣ እሳቸው እንዳሉት አንዴ በካካው ዛፍ ተክል ላይ የተሰማራ አንድ የገበሬ ቤተሰብ እንደ ሌላው የእርሻ መስክ ዛሬ ይህንን ለመዝራት የሚቀጥለው ዓመት ሐሳቡን ቀይሮ ለመዝራት ምንም አይነት ምርጫ ፈጽሞ የለውም። የእርሻ ቦታውን መንጥሮ መሬቱን አለስልሶ ችግኙን በመጀመሪያ ይተክላል። አርሞና ኰትኩቶ ከግጦሽ ከብትም ችግኙን ጠብቆ እንደ ቡና ዛፍ ዘጊቶ ፍሬውን ከአምስት ዓመት በኋላ መልቀም ይጀምራል። ከዚያም ለሚቀጥሉት ሀያና ሀያ አምስት ዓመታት በዚያ ምርት ከዚያም ከሚሰበስበው ፍሬ ሕይወቱን ገበሬ ይመራል። ዛፎቹ ሊደርቁበት ባልታወቁ ምክንያቶችም በቂ ፍሬዎችም አይሰጡትም ይሆናል። ያለው ተስፋ ግን አንድ ገበሬ የካካው ዋጋ ዘንድሮ ከወደቀ የሚቀጥለው ዓመት ሚስተር ሁትስ አዳምስ በጽሑፋቸው ላይ እንደጠቀሱት ሌላ ጊዜ ከፍ ይላል የሚለውን ተስፋውን ገበሬው በልቡ ተሸክሞ ያለችውን ገንዘብ እየቆረጠመ ደህና ጊዜ ይጠብቃል። ለአስር ኩንታል ካካዎ ጋናና ኮትዶቫ 2600 የአሜሪካን ዶላር ቢያንስ እነሱ በጋራ ተስማምተው የዓለም ገበያ ላይ ለድካማቸው ለመጠየቅ ወስነዋል። ይህ ዋጋ እውነቱን ለመናገር ትልቅ አይደለም፣ በጣምም ትንሽ ነው። ከስምምነቱ በፊት ለአንድ ቶን ማለት ለአስር ኩንታል ካካዎ 2200 ዶላር ገበያ ላይ ያወጣ ነበር የጨመሩት አሁን Er hat mit dem Dollar bezahlt. Und dann Mr. Hutz Adams. Zum Vergleich, der Preis lag in den letzten Jahren meistens eher so gegen 2000 Dollar. Er lag aber in den Jahren davor auch mal bei 3000. Und wenn man Zeit, dann kam Mr. Hutz Adams. Und dann kam Mr. Hutz የገባበትም ጊዜ ነበር። ዘሎም በጊዜው አስሩ ኩንታል በዓለም ገበያ ላይ አራት ሺህ ዶላር የተሸጠበትም ዘመን አለ። አሁን ተተምኖ የተቀመጠው ሂሳብ እጅግም ብዙ ነው የሚባል አይደለም። በዚህ ዋጋ ደግሞ ድህነትን በዛ አካባቢ ወደፊት አስወግዳለሁ ብሎ መገመት ጨርሶ አይቻልም። ያም ሆኖ እንደ የነዳጅ ዘይት አምራች አገሮች እንደ ኦፔክ የካካዎ አምራች አገሮችም ተመካክረው በመንግሥት ደረጃ እንደዚህ አይነቱን የጋራ ውሳኔ ላይ መድረሳቸው በጣም ትልቅ ነገር ነው። እንግዲህ ይህ አንደኛው ገጽታ ነው። ሌላው ገጽታ ደግሞ ያልተቆላውን እንደ ጥሬ ቡና ካካውን ገዝተው አሳምረውና ጣፍጠው ገበያ ላይ የሚያቀርቡት የአውሮፓና የአሜሪካን የቸኮሌት ፋብሪካ በየአመቱ የሚሰበስቡት ትርፍም ነው። እንደሚባለው እነሱ ቢያንስ እነዚህ ኩባንያዎች በቸኮሌት ንግድ ብቻ እስከ አንድ መቶ ቢሊዮን ዶላር በአመት ገቢ አድርገው ድርጅታቸውን እነሱ የሚያንቀሳቀሱ ኃይሎች ናቸው። መገመት እንደሚቻለው የአፍሪካ የካካው አምራች ገበሬዎች ከዛ ሽያጭ የሚያገኙት ገቢ ላይ እንደተባለው ከእጅ ወደ አፍ ለመኖርም የማይበቃ ነው። በዛ ላይ እነዚህ ትላልቅ የአውሮፓና የአሜሪካ የቸኮሌት ኩባንያዎች በደህና ጊዜ በትንሽ ወጪ በገዙት የካካው ጆንያዎች ጎተራቸው ጢም ብሎ የውስጥ አዋቂዎች እንደሚሉት የተሞላም ነው። ምንም ቢመጣ ምርትም ቢበላሽ ዋጋው በአንዴ የከፍ ቢል ችግር ላይ ሳይወድቁ ከጎተራቸው እያወጡ ሥራቸውንም የሚያካሂዱ ናቸው። ገበሬው ግን አምርቶ ከመሸጥ ሌላ ምንም አይነት አማራጭ የለውም። የስንዴ ወይም የገብስ ወይም ደግሞ የማሽላ አምራች ገበሬዎች ቢያንስ ዋጋው ከፍ ይበል ወይም ዝቅ ይበል፣ በረሃብ እንዳያልቁ ስንዴያቸውን ከጎተራቸው አውጥተው ዳቦ ጋግረው እሱን እነሱ በመከራ ጊዜ ይበላሉ። የካካው አምራች ገበሬ ግን እንደ ቡና ገበሬ ዋጋው በዓለም ገበያ ላይ ከወደቀበት ነፍሱን ለማዳን ምንም አይነት አማራጭ በእጁ ላይ የለውም። ምናልባት በዓለም አቀፍ ደረጃ ፍትሃዊ ንግድ የሚባል በአምራችና በአትራፊ ነጋዴዎች መካከል የሚደረገው ውል፣ ይህም ትላልቅ የአውሮፓና የአሜሪካንን ኩባንያኖችን ያጠቃልላል። ምናልባት ይህ ፍትሃዊ ውል ከእጅ ወደ አፍ ለሚኖረው የአፍሪካ ገበሬ አንዳች ነገር ያመጣለት ይሆናል። ይህም መንገድ ለቡና ገበሬዎችም ችግር መፍቻ አንድ መፍትሄ ይሆናል። አንድ አገር ከዛም አልፎ ችግሮቹን ለመፍታት ብዙ አማራጭ መንገዶችን መመርመርም ይኖርበታል። ይልማይል ሚካኤል ለዲ ደብልዩ ከበርሊን ከተማ።